ይህ ኢትዮጵያውያን የስፖርት አፍቃሪዎች በደስታ ከሚያነሳሷቸው አፍታዎች መካከል አንዱ ነው። ስቴዲየሙ ተንቀለቀለ። እንደ ኢሮፓያን አቆጣጠር በ1987 ዓ.ም በ14ኛው የምሥራቅና መካከለኛው አፍሪካ የእግር ኳስ ጨዋታ ኢትዮጵያ የዋንጫ ባለቤት ሆነች። ዚምባብዌን በፍጹም ቅጣት ምት በዕለቱ በረታው የኢትዮጵያ ቡድን ውስጥ ከነበሩት መካከል ጆሮአችን ውስጥ ዛሬም ድረስ የሚያቃጭሉ ስሞች አሉ። ግብ ጠባቂው ተካ በነበር፣ አማኔ ለትራት፣ አዱኛ በቀለ፣ ብርሃኑ ታኛቸው፣ ደምሴ ሰለሞን፣ ዮሐንስ ይህ ከፊት ለፊቴ የተቀመጠው ሽበት ጣል ጣል ያደረገበት የስፖርተኛ ቁመነው ዛሬም ያልተለየው ጎልማሳ ጎል ማስታ የዚያ ባለታሪክ ቡድን አባል ነበር። ለጌቱ ከበደ ያ ውድድር ያተመው ትዝታ በቀላሉ የሚፋቅ አይደለም። ያ ሌሊት ሰዓት ላፊ ተነስቶ ያኔ በደርግ የመጨረሻው አመታት ነበረ። ሰዓት ላፊ ተነስቶ 17 አመት ሙሉ ሰውን ላይ የሞተበት ውድድር ነበር መቆጣጠራቸው። ፕሬዚዳንቱ ጠባቂዎች ጥለውት ወጥተው እስከ እስከ እስከ እስከ መጨፈር ተደረሰበትና በፕሬዚዳንቱ ግራና ቀኝ እንኳን ሲያይ ጠባቂዎቹ አጠገቡ እንዳሌሉ ያን ያህል ህዝቡ ፕሬዚዳንቱ ላይ ጥላቻ ቢኖረውም ትኩረት ያደረገው ውጤቱ ላይ ስለነበር ሙዚቀኛው፣ ወታደሩ በሙሉ በደስታ ነበር ይገልጽ የነበረው። ኢትዮጵያ በ1962 የአውሮፓውያን አቆጣጠር ሶስተኛውን የአፍሪካ ዋንጫ ከሳመች በኋላ ትልቅ ስም ያለው ቀጠናዊ ውድድር ለማሸነፍ 25 ዓመታትን ጠብቃለች። ይህንን የማሸነፍ ጥም በቆረጠው ቡድን ውስጥ ለነበረው ጌቱ ከበደ ያድል ከስፖርት የሚሻገር መልእክት እንደነበረው የተረዳው ከጨዋታው ማብቂያ በኋላ ነው። ፕሬዚዳንቱ ውድድሩ እንዳለቀ በማግስቱ ሰኞ ቀን ወደ ዚምባብዌ ሄዱ ነበር ዳፍሪክ ሆቴል ውስጥ ተቀምጠን እሳቸው እስከሚመጡ ቤተ መንግስት ተጋርዘን፣ የመጨረሻው ቀን አግኝተውን ቤተመንግስት ሰብስበውን የነገሩን እናንተ ለኛ ለኢትዮጵያ ሕዝብ ትልቅ ነገር ያስመሰከራችሁልኝ ቢኖር የኢትዮጵያ ሕዝብ የበዘር ክፍፍል የሌለበት ኢትዮጵያ አንድ እንደሆነች በዚህ እግር ኳስ ጨዋታ እና ኢትዮጵያ በዘር እንደማትከፋፈል እንዳስላረጋገጣችሁልኝ 100 ሺህ ሚዝ ስቴዲየም ሰራለሁ ብሎ አሁን የተጀመረው አዲስ አበባ ውስጥ ያለው ስቴዲየም እሳቸው በተናገሩት። ወርቃማውን ድል ያስመዘገበው ቡድን አባላት በተካኑበት የስፖርት ተሰጥኦ ሀገራቸውን ለማገልገል የሚያበቃ ሁኔታ ግን በወቅቱ አልነበረም። ከቡድኑ አባላት መካከል ገሚሱ ለስፖርት ከተላኩበት ወደ ሀገራቸው ላለመመለስ መወሰናቸው ዛሬ ነዋሪነቱን አትላንታ ከተማ ላይ ያደረገው ጌቱ ከበደ ያስረዳል። በአመቱ መሰለኝ ወጣና የጠፋ ነው። ከግብፅ ጋር ነበር ጨዋታ። ያው እንግዲህ ላይ የህይወት ጉዳይ አለ። እኔ አሁን በራሴ ሳስበው የዛኔ የፖለቲካ ችግር ነበረብኝ ብያል አስብም ብዙም እንትን ስለማይለኝ ማለት ስለም ስለማይወክለኝ ይሆናል። አለ ወይ ኳስተጫዋች ስለሆንኩ በሰው ስለምታወቅ ብዙም ሰዎች ስለሚያቁኝ ጫናም ስለማይበዛብኝ ሊሆን ይችላል። እኔ በእኔ ግሩፕ የጠፉት ተካበ፣ እኔ ሰለሞን፣ ዮሐንስ፣ ቸርኬ፣ በቀለ ብርሃኑ። ሀገራችንን እኛ እንጎዳለን ብለን አስበን አናውቅም። የኑሮ ጉዳይ ስለሚያስቸግረን ነው። ኳስ መጫወት ኔቪ ቢበዛ አስራ አምስት አመት ነው ከዛስ በኋላ እኔ ሲጫወት የሚከፈለኝ 75 ብር ነው። 30 ዓመታት አለፉ። የምስራቅና መካከለኛው አፍሪካ ዋንጫ ገደል ግን መወሳቱ ቀጥሏል። ጌቱ የእነሱ ዘመን ድል የአፍሪካን ዋንጫ ካሸነፉት የነመንግስቱ ወርቁ ዘመን ድል ጋር እያነጻጸረ ሳይጋንን እንዳልቀረ በጨዋታ ደም ቢሞግተኛል። እሱ ይሄን ይበል እንጂ የዚያን ውድድር ተጽዕኖ ፈጣሪነት መናቅ አይቻልም። ሌላው ቀርቶ ጨዋታውን ያስተላልፈው ጋዜጠኛ ደምስቴ ዳምጤ ድምፅ እንኳ ዛሬም በራዲዮ ጣቢያዎች ሞገድ ላይ ለማነቃቂያነት ይደመጣል። አንዳንድ የስፖርት ሰፈር አስተያየት ሰጪዎች እንደውም በ14ተኛው የምስራቅና መካከለኛው አፍሪቃ ዋንጫ ላይ የተሳተፈው ቡድን አባላት በዚህ ዘመን ያለውን የኢትዮጵያ እግር ኳስ አቅም ለማጠናከር የተቻላቸውን የሚያበረክቱበትን ቀን እንደሚናፍቁ ይናገራሉ። ጌቱ ግን ከዚህ ሁሉ በፊት ቅንነቱ መቅደም አለበት ይላል። በሩንም የሚከፍትልህ ሰው መኖር አለበት። በር ዘግቶ ናቢልህ ና እኛም ጋር ሰልጠን አጫው ተጫው እርዳን ምናምን ቢልህ ውሸት ይሆናል። ከባሶ እኛ ሀገር ውስጥ መጀመሪያ ቀናነት መኖር አለ። ኢትዮጵያ ብሔራዊ ቡድን ብዙዎቹ እዚህ 60 64 ፐርሰንቱ እዚህ ነው የሚኖረው ሀገራቸውን እየገቡ በተለያየ በተለያየ እግር ኳስ በተለያየ አካባቢ ፉትቦልን ብናሳድግና በዘመናችን ጥሩ ነገር ብናይ ደስ ይለኛል ለአሜሪካ ድምፅ ራዲዮ ሀብታሙ ዚዩም ዋሽንግተን ዲሲ